ጊዜው ራቅ ይበል እንጂ እሳቸውም ስደተኛ ነበሩ። ገና ለአካለ መጠን ሳይደርስ እናት አባት፣ ወይም ዘመድ ወዳጅ ሳያጅበው ብቻውን ተጉዞ ኢጣሊያ ገባ። አዣንስ ፍራንስ ፕሬስ እንደዘገበው ያኔ 16 ዓመቱ ነበረ። ተማረ፣ ቀሰሱ፣ አንቱ ሆኑ። ከአፍሪካ ወደ አውሮጳ የሚፈልሰው ስደተኛ ቁጥር እያየለ፣ ስደተኛው የሚገጥመው ፈተና እየጠነከረ ሲመጣ የድሮው ስደተኛ አዲሶቹን ለመርዳት አንድ ሁለት ይሉ ገቡ። አስራ ዘጠና አምስት ነው። በስደተኛዎች መተባበር ስራው የጀመርኩት ግን እንደ ማህበር ያቆም ነው። በሁለት ሺ ስድስት በስደተኛ አቆጣጠር ማለት ነው። በግልም በማህበርም የሚሰጡት እርዳታ በነፃ ነው። ባህር ሲያቋርጡ ለመስመጥ የተጋለጡ ስደተኞች የድረሱልኝ የስልክ ጥሪ ሲያደርጉላቸው ለሚደርሱላቸው ነፍስ አድን ሰራተኞች ያሳውቃሉ። ስደተኞቹ በህይወት ተርፈው አውሮፓ በተለይም ኢጣሊያ ሲገቡ ምግብ፣ መጠለያ፣ ሰነድ፣ መኖሪያ እንዲያገኙ ይረዳሉ። ይህ ሰብአዊ እርዳታቸው የብዙዎችን ትኩረት ስቦ የዓለምን ታላቅ የሰላም ሽልማት ኖቤል እንዲሸለሙ እስከ መታጨት ደርሰው ነበረ። ሰሞኑን በተቃራኒው አጭበርባሪ ደላሎችን ይረዳሉ ተብለው መጠርጠራቸው ለብዙዎች በእርግጥ ከማስገረምም በላይ አስደናቂ ነው የሆነው። እሳቸው ግን ብዙ የገረማቸው አይመስልም። ምክንያቱንም አላጡትም። መነሻው ያው ስደተኞች እንዲመጡ ስለማይፈልጉ ነው። ግን እኛ ኑ ወደዚህ ብለን የጠራ ነው ስደተኛ የለም። ግን ተቸግሮ በአደጋ የተጋለጠ ሰው እርዳታ ሲጠይቅ ግዴታ፣ ይሄ ሞራላዊ ግዴታችን ስለሆነ የሚችለውን ለመተባበር ለመርዳት ከሚመለከተው አካል የመንግስት አካል ማለት ነው የሆነን የምንሰራው እንጂ በግላችን የምናደርገው አይደለም። በእርግጥም ስደተኛ የሚገባበትን ቀዳዳ በሙሉ ለመድፈን የሚባትሉት የአውሮፓ መንግስታት ስደተኛ የሚረዳውን ሁሉም ሰበብ አስባብ እየፈጠሩም ከየስራው እያሰናከሉት ነው። የዚያው የትራፓኒ አቃቤ ህግ አንድ የጀርመን የእርዳታ ድርጅት ጀልባን አስሮ ድርጅቱን ከሷል። ዩገንድ ሬተት የተባለው ድርጅት ጥፋት የተባለበት ልክ እንደ ኤርትራዊው ቄስ ሁሉ ስደተኞችን ከሞት ማትረፉ ነበረ። ለምን ሲሞት ዝም ብለህ አታይም? ይሄ ነው የሚያሰማው ሁኔታ። ይሄ ችግር፣ ይሄ ስደተኞች ፍልሰት ሊቆም ከሆነ በሀገራቸው ያላቸው ችግር መፈታት አለበት። ይሄ ካልተደረገ ይሄ መቆም አይችልም። ስደተኛው ከየሀገሩ እንዳይወጣም የተሻለ ፖለቲካዊ ነጻነት፣ ረሃብ ጦርነትን ማስወገድና ማቃለል እንደሆነም ያልተናገረ ፖለቲከኛም፣ ለጋሽ፣ ምሁር ተንታኝም የለም። እስካሁን ግን የሰማ እንጂ ያደመጠ መኖሩ በእርግጥ አጠራጣሪ ነው።